You're with SBS Radio. Find more great stories in your language at SBS.com.au. Hagarinya Report. I'm going to tell ይደረጋል ተብሎ ለሚጠበቀው ሀገራዊ ምርጫ ብዙ ፓርቲዎች በአንድነት ለመቅረብ ጥረት እያደረጉ መሆናቸው በስፋት እየተነገረ ይገኛል። የአቶ ልደቱ አያሌው የዴፓን ጨምሮ የኢንጂነር ይልቃል ጌትነት ፓርቲና ህብር ኢትዮጵያ ትብብር የሚል ቅንጅት ፈጥረውም ይኸው ትብብር ደግሞ በፊናው ከሌሎች አስራ ሶስት የፖለቲካ ድርጅቶች ጋር ጥምረት ለመፍጠር ምክክር መያዛቸውን የደረሰን ዜና አመለከተ። እነዚህ አስራ ሶስት የፖለቲካ ድርጅቶች ባልደራስ ለእውነተኛ ዴሞክራሲን፣ የአማራ ብሔራዊ ንቅናቄን፣ የኦሮሞ ፌዴራሊስት ኮንግሬስ እና የኦሮሞ ነጻነት ግንባርን የሚያካተቱ መሆናቸውም ተገልጿል። እነዚህ ድርጅቶች በከፊል የክልል ሲሆኑ፣ ሌላዎቹ ብሔራዊ ናቸው። ይህ ንግግር እያለ አርብ እለት ባልደራስና መያ ጥምረት መፍጠራቸውም ተነግሯል። እነዚህ አንዱ ከአንዱ በተናጠል በሚያደርጉት ጥምረት በስተመጨረሻ ትልቅ ሀገራዊ የቅንጅት ፖለቲካ ድርጅት በመሆን በምርጫ ውስጥ ከፍ ያለ ተጽዕኖ ያሳድራሉ ተብሎ እየተገመተም ይገኛል። እነዚህ ፓርቲዎች በተናጠል ለተመለከተ መላ ሀገሪቱን ይወክላሉ ተብሎ ይታመናል። እነዚህን የፖለቲካ ድርጅቶች አሁን በምክክር ላይ ያሉ ጥምረት በመፍጠር በጋራ ማኒፌስቶ እና የመወዳደሪያ ምልክት በመያዝ ወደ ምርጫ እንደሚገቡ ይነገራል። እነዚህ በምክክር ላይ ያሉ የፖለቲካ ድርጅቶች የደረሱበትን ደረጃ በዚህ በያዝነው ሳምንት መጨረሻ ላይ ያሳውቃሉ ተብሎ ይጠበቃል። ቢሆንም በኢትዮጵያ ቅንጅት ወይም ጥምረት በስፋት ይካሄዳል ብሎ ለመደምደም ያለፉት ውህደትና ፍርሰት ታሪካችን አስቸጋሪ ያደርገዋል። ጠቅላይ ሚኒስትር አብይ አህመድ ከዚህ በፊት በእንዲህ በአንዲት ሀገር አንድ መቶ ስድስት ፓርቲዎች ተመስርተው የየራሳቸውን መንገድ ከሚከተሉ ይልቅ ሰብሰብ ብለው ቢጠናከሩ የተሻለ ይሆናል እኛም ለማገዝ ይመቸናል በማለት ጥምረትን አስፈላጊነት ደግሞ ደጋግሞ መናገራቸው የዚህን የጥምረት አካሄድ አስቸጋሪነት ከመገንዘብ የመጣ እንደሆነም ይገመታል። የኢትዮጵያ ምርጫ ቦርድም ተመሳሳይ አስተያየት በኃላፊዎቹ በተደጋጋሚ ይነገራል። አሁን ምርጫ እየተቀረበ ስለሆነ ይህን የጥምረት እንቅስቃሴ እንደሚደግፉት ግን በስፋት ይናገራሉ። ከምርጫ ቦርድ እንደሚነገረው እንደሚነገረው ማሰባሰብ ማሰባሰብ የሚፈለግባቸውን ለብሔራዊ የአስር ሺህ ሰዎች ፊርማ እና ለክልል ደግሞ የአራት ሺህ ሰዎች ፊርማን ማሰባሰብ በጥምረት መሰብሰቡ እነዚህን ለማሟላት ቀላል እንደሚያደርግላቸው ይናገራሉ። ሁሉም በአዲሱ ሕግ መሰረት ሙሉ የምዝገባ ሰርተፍኬት ለማግኘት የቀሩት ሶስት ቀናት ብቻ ናቸው። ምዝገባው የሚያበቃው መጋቢት ሶስት ቀን እንደሆነም ይታወቃል። የትግራይ ዴሞክራሲያዊ ፓርቲ ትዴፓ የኢትዮጵያ ዜጎች ማህበራዊ ለማህበራዊ ፍትህ የዜማ፣ የኦሮሚያ ብሔራዊ ፓርቲ አፓ፣ የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ፣ የኦሮሞ ነጻነት ግንባር ኦነግና የጌዲዮ ህዝብ ዴሞክራሲያዊ ድርጅት ክልሎች በድርጅቶቻቸው አባላት ላይ እስር ማስፈራራትና የቢሮ መዝጋት እርምጃ እንደወሰዱባቸው ለብሔራዊ ምርጫ ዶት ለብሔራዊ ምርጫ ቦርድ አቤቱታ ማቅረባቸውን ተከትሎ የመንግስት አካላት ምላሽ እየሰጡ መሆናቸውን ከምርጫ ቦርድ የተገኘው ዜና አመለከተ። የዶክተር አረጋዊ ትዴፓ አባሎቹ እንደታሰሩና ቢሮዎችም እየተዘጉ መሆናቸውን ሲገልጽ፣ ኢዜማ በበኩሉ በጎንደር እና ደብረ ብርሃን ህዝባዊ ስብሰባዎችን ለማከናወን አለመቻሉን አስታውቋል። ኦፌኮና ኦብፓ ብዙ አባሎቻቸው መታሰራቸውንና ከቢሮ መዝጋት እስከ ታፔላ መገንጠል ጉዳት እንደደረሰባቸው ገልጸዋል። የጌዲዮ ዴሞክራቲክ ድርጅት ደግሞ አባሎቹ በነፃ ተንቀሳቅሰው የፓርቲ ምስረታ ማሟያ ፊርማ ማሰባሰብ እንዳልቻሉ ገልጸዋል። ሁሉም ክልሎች ለእነዚህ ችግሮች ምላሽ እንዲሰጡ በተጠየቁት መሰረት ምርጫ ቦርድ ባለፉት ሁለት ቀናት ምላሽ እየተቀበለ መሆኑን ገልጸዋል። ምርጫ ቦርድ ስለተሰጡት ምላሾች ግን ምንም የሰጠው ፍንጭ የለም የመላው ኢትዮጵያ አንድነት ድርጅት መያድ እና በጋዜጠኛ እስክንድር ነጋ በቅርቡ የተመሰረተው ባልደራስ ለእውነተኛ ዴሞክራሲ ከሚለው ከሚለው ድርጅት ድርጅት ጋር ቅንጅት ፈጥረው ባልደራስ መኢአድ በሚለው የቅንጅት መጠሪያ ለምርጫ በጋራ ማኒፌስቶና የምርጫ ምልክት እንደሚወዳደሩ አስታወቁ በመላው አለም ስጋት የረጨውና የኮሮና ቫይረስ ከአሁኑ በተሻለ የኮሮና ቫይረስ ከአሁኑ በተሻለ መንገድ ለመከላከል እንዲቻል ከአምስት ሚሊዮን በላይ የመተንፈሻ አካላት መሸፈኛ ጭምብሎች እንደሚገዛ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩትን በመጥቀስ መንግስታዊ የዜና አገልግሎት አስታወቀ። በዚሁ ጊዜም ከቦሌ ዓለም አቀፍ አየር ማረፊያ በተጨማሪ ሰላሳ የብስ ትራንስፖርት መዳረሻ የድንበር ኬላዎች ላይም በሽታውን ለመከላከል የሚያስችል የቁጥጥር ስራ እየተከናወነ መሆኑንም ገልጸዋል። ኢንስቲትዩቱ ይህን ሲያብራራ የውጭ ዜጋዎች ወደ ኢትዮጵያ ይገቡበታል ተብሎ በታወቁ ይገቡበታል ተብለው በታወቁ ሰላሳ በሮች የኮሮና ቫይረስ የሙቀት ልየታ ቁጥጥር እንደሚደረግ ገልጸዋል። በበሮቹ በአመዛኙ ቁጥጥሩ የሚከናወነው በክልሎች ሲሆን በፌዴራል ደረጃ የሚሰጠው ድጋፍ ብቻ መሆኑን ተነግሯል። የኮሮና ቫይረስ ስርጭት ከታወቀበት ከጥር አስራ አምስት ቀን ሁለት ሺ አስራ ሁለት ዓመተ ምህረት ጀምሮ ወደ ኢትዮጵያ አራት መቶ ሰላሳ አንድ ሺህ ሰዎች በአውሮፕላን እና በየብስ መግባታቸውን የገለጸው ኢንስቲትዩቱ ከእነዚህ ውስጥ ሁለት መቶ ሀያ ሺዎቹ በቦሌ አውሮፕላን ማረፊያ በኩል እንደገቡ ታውቋል። ኢንስቲትዩቱ በአሁኑ ጊዜ ከአምስት ሚሊዮን የማያልፍ የአፍና አፍንጫ መሸፈኛ ጭንብል በሀገር ውስጥ መጋዘኖች መኖሩን ጠቅሶ ቫይረሱ በሀገር ውስጥ ቢሰራጭ ከአስር ሚሊዮን በላይ ጭንብል እንደሚያስፈልግ በመገመቱ አምስት ሚሊዮን ተጨማሪ ጭንብሎች እንደሚገዛ ገልጿል። አየር መንገዱ የኮሮና ቫይረስ ለመከላከል ከሚያደርጋቸው ከፍተኛ ቅድመ ጥንቃቄ አንዱ ቫይረሱ ከታየባቸው ሀገራት የሚመጡ አውሮፕላኖች በኬሚካል የማጥዳት ስራ መከናወኑ ነው በማለት ኢንስቲትዩቱ አስታውቋል። በአባይ ላይ በመገንባት ላይ ያለው ግድብ ከቻይና የሚመጡ እቃዎች እጅግ በተስፋፋው ኮሮና ቫይረስ ሳቢያ መዘጌታቸውን የውሃ መስኖና ኃይል ሚኒስቴር አስታውቀዋል። ይህ ያልተጠበቀ ሁኔታ የግድቡን ፍጥነት ዝግ እንዳደረገው የሚኒስቴር መስሪያ ቤቱ ገልጿል። የመዘጌቱ አደጋ የተፈጠረው በተለይ ከቻይና ይመጣሉ ተብለው በሚጠበቱ በሚጠበቁ እቃዎች መሆኑ ተገልጿል። ኢትዮጵያ በሱዳን ወደብ ለማልማት መሬት መረከቧን ባለፈው አርብ የካቲት ሀያ ሰባት ቀን ሁለት ሺ አስራ ሁለት ዓመተ ምህረት በጠቅላይ ሚኒስቴር ጽህፈት ቤት በተደረገው ውይይት መገለጹን የደረሰን ዜና አመለከተ። በዚሁ ስብሰባ ላይ የትራንስፖርት ሚኒስቴርም በአስር አመት ውስጥ የሀገሪቱ እቅድ ኢትዮጵያ ራሷ የምትቆጣጠረው ወደብ እንደሚኖራት መጥቀሱን አስታውቋል። በዚህ ንግግር ላይ የኤርትራው አሰብም ከግምት እንደገባ ለማወቅ ተችለዋል። በአማራ ክልል በባህር ዳር አካባቢ የሳንጃ መቆጣጠሪያ ጣቢያ በስራ ላይ በነበሩ የጉምሩክ ሰራተኞችና የጸጥታ አካላት ላይ አርብ የካቲት ሀያ ሰባት ቀን ሁለት ሺ አስራ ሁለት ዓመተ ምህረት በተወረወረ የቦምብ ጥቃት የአራት ሰዎች ሕይወት ማለፉን ፖሊስ አስታወቀ። የቦምቡ የቦምብ አደጋው የደረሰው በጥቆማ ቦምብ ከጫነ የኮንትሮባንድ ነጋዴ ጋር በተደረገ ትንቅንቅ መሆኑን የደረሰን ዜና ጨምሮ ገልጿል። በዚሁ አደጋ አንድ የጉምሩክ ሰራተኛ፣ አንድ የፌዴራል ፖሊስ፣ አንድ የአማራ ክልል ልዩ ኃይልና በፍተሻ ሲተባበር የነበረ የጋራ ሰራተኞች የጋራ ሰራተኛ መገደሉ ታውቋል። የኢትዮጵያ ንግድ ባንክ ለኢትዮጵያ መርከብ ድርጅት በየወሩ ሀያ አምስት ሚሊዮን ዶላር ለማቅረብ መዘጋጀቱን በይፋ አስታወቀ። ባንኩ ይህን ያህል ዶላር ዶላር ለድርጅቱ በየወሩ ሊያስተላልፍ የወሰነው ድርጅቱ በውጭ ምንዛሬ ጥረት እየደረሰበት ያለውን የተፎካካሪነት አቅም ለማዳበር መሆኑ ተነግሯል። ከዚህ በተጨማሪ ድርጅቱ ወደ ሀገር ውስጥ የሚገቡትን ስንዴንና ማዳበሪያን ለሚያመላልስበትን ክፍያ እንደሆነም ተገልጸዋል። ንግድ ባንክ ይህን የውጭ ምንዛሬ ለንግድ መርከብ ማስተላለፍ የጀመረው ባለፈው ሲሆን የምንም ምንዛሬ ለድርጅቱ እንዲተላለፍ የወሰነው የኢትዮጵያ ብሔራዊ ባንክ መሆኑን ተገልጿል። ይህም ቢሆን በድርጅቱ በውጭ ምንዛሬ ከሚያገኘው ገንዘብ ውስጥ ሰላሳ በመቶውን ለብሔራዊ ባንክ ገቢ እንደሚያደርግ ይታወቃል። ይህም ቢሆን ድርጅቱ በየወሩ ከኢትዮጵያ ንግድ ባንክ የሚያገኘውን ሀያ አምስት ሚሊዮን ዶላር ያለበትን ሰማኒያ ሚሊዮን ዶላር ለወደብ ያልከፈለውን እዳ እንዲሸፍንበት ያግዘዋልም ተብለዋል። የኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።